ባልደራስ ለእውነተኛ እውነተኛ ዲሞክራሲ ፓርቲ በስድስተኛው ሀገራዊ ምርጫ የአዲስ አበባን ምርጫና ድህረ ምርጫ ሂደቱን በዳሰሰበት ባለ ሰላሳ ገጽ የጥናት ውጤቱ የመረጃ መሰብሰብ ዘዴውን ምልከታና ቃለ መጠይቅ ማድረጉን የምርጫ ወኪሎች መራጮች፣ እጩዎችና የፓርቲ አመራሮች በጥናቱ መሳተፋቸውን የጥናቱ ወሰን አዲስ አበባ ከተማ ብቻ እንደሆነና በስምንት ዋና ዋና ጭብጦች ላይ ማተኮሩን የፓርቲው የሕዝብ ግንኙነት ኃላፊ ዶክተር በቃሉ አጥናፉ ተናግረዋል ግኝቶቹን ሲጠቅሱም ሥነ ስርዓቱ ጠንቅቀው የማያውቁ የምርጫ አስፈጻሚዎች በስራ ላይ ተመልበው ነበር። አብዛኛዎቹ የምርጫ አስፈጻሚዎች አማርኛ ቋንቋ መናገር የማይችሉ የኦሮሞኛ ተናጋሪዎች ስለነበሩ ከመራጩ ህዝብና ከሌሎች ወኪሎች ጋር መግባባት የማይችሉበት ነባራዊ ሁኔታ ነበር። በወረዳና በክፍለ ከተማ ያሉ አመራሮች ናቸው የምርጫ አስፈጻሚ አስተናባሪ ሁኔ የቀረቡት። በአብዛኛዎቹ የምርጫ ጣቢያዎች ላይ ቃለ ጉባኤ እንዳልተያዘ ከቃለ መጠይቁም ከምልከታውም ወኪሎች ሪፖርት ያደረጉት ነው። የምርጫ አስፈጻሚ ነን ያሉትን አብረው እየገቡ አቅመ ደካማ ናቸው እያሉ እነሱ ሲያስመርጡ እንደነበረ የጥናት ጽሁፍ ያረጋግጣሉ። በአብዛኛዎቹ የምርጫ ጣቢያዎች እና የምርጫ ክልሎች የብልጽግና አመራሮች፣ የወረዳና የክፍለ ከተማ አመራሮች ቅስቀሳ ሲያካሄዱ ነበር። አምፖል ምረጡ ከዚህ ውጭ እንዳትመርጡ እያሉ አዛውንቶችን ሲያዋክቧቸው እንደነበረ ከተለያዩ የምርጫ ጣቢያዎች የተገኙ መረጃዎች ያመላክታሉ። በአብዛኛዎቹ የምርጫ ክልሎችና የምርጫ ጣቢያዎች የድምፅ መስጫ ወረቀት ጥረት ነበር። ለምሳሌ በአንድ የምርጫ ጣቢያ ስምንት መቶ ካለ አራት መቶ ይላክና አራት መቶ ሰዎች ሲጠብቁ ነው የነበሩት። የድምፅ መስጫ ወረቀት እጥረት ተከሰተ ማለት ዝም ብሎ በስህተት የተከሰተ ነው ብለን አናለ። ይህ ሆን ተብሎ የተሰራ ሸፍት እንደሆነ ለመረዳት ችለናል። ቅድመም ሆነ ድህረ ምርጫ ወቅት ላይ ለብሔራዊ ምርጫ ቦርድ የሰነድና የሰው ማስረጃዎችን በመያዝ ቅሬታ ባስገባም ይህንን ሊቀበለው ፈቃደኛ አልነበረም ብሏል። ፓርቲው የፓርቲ ወኪሎች በድምጽ ቆጠራው ጊዜ ተገደው እንዲወጡ መደረጋቸውና ወኪሎችን መቀየር አለመፍቀድ ድምጽ ከፍ እያለ በሚሄድበት ጊዜ ለባልድራስ የተሰጡትን ድምጾች ቮይድ እንዲደረጉ ይደረግ ነበር። መጨረሻ ላይ ሲጻፍ ቁጥሮችን አሳስቶ መጻፍ ነበር። ቅሬታ ሰሚ ኮሚቴ በእያንዳንዱ የምርጫ ጣቢያ ላይ መኖር ነበረበት። የምርጫ ክልል ሳይሆን የምርጫ ጣቢያ ላይ እንደዚህ አይነት ክፍተቶች ግን ነበሩ። ገንዘብ ተሰጧቸው የምርጫ ወኪልነታቸውን ቦታውን ለቀው እንዲሄዱ ሁሉ የተገደዱ ወኪሎች እንደነበሩ የጥናቱ ግኝት ያመለክታል። የሕዝብ ታዛቢ እንዳልነበረ ለመረዳት ችለናል። ነገሮችን ማሻሻል ሲገባን እንደገና ወደ ታች ነው እየሄድን ያለ ነው። ካርድ ያላወጡ ሰዎች እንዲመርጡ እድል ተሰጥቷቸዋል። የምርጫ ካርድ አወሳሰድ ሂደቱ እንዳለቀ በአዲስ አበባ ይመዘገባል ተብሎ የተገመተው 2.7 ሚሊዮን አካባቢ ሲሆን የተመዘገበው ግን 1.4 ሚሊዮን ነበር። ምርጫ ካርድ የመውሰጃ ቀን እንዳለቀ የምክትል ሰብሳቢው ሪፖርት ሲያደርግ፣ የምርጫውን ውጤት ታስታውሱ ከሆነ ግን በምርጫ የተሳተፉ ሰዎች 1.8 ሚሊዮን ነው የሚለው። በምርጫ የተመዘገበው 1.4 ከሆነ በምርጫ የተሳተፉ 1.8 እንዴት ሊሆን ይችላል? በምርጫ ድምፅ የሰጡት ከተመዘገቡት በላይ ሊሆነች። ስለዚህ ወደ አራት መቶ ሺህ መራጭ የት እንደመጣ ይታወቅ። ከዚህ በመነሳትም ፓርቲው ውጤቱን ሙሉ በሙሉ ላለመቀበል ድምዳሜ ላይ መድረሱን የፓርቲው የድርጅት ጉዳይ ኃላፊ አቶ ጌታነህ ባልቻ ገልጸዋል። ይሄ ምርጫ ከቅድመ ምርጫ ጀምሮ ሃይጃክ ተደርጓል። ፕሪኢንጂነር ተደርጎ ዲሞክራሲያዊና ፍትሀዊ ምርጫ እንዳይከናወን ተደርጎ ምርጫ ቦርድን በአጋዥነት በዋናነት ደግሞ ብልጽግና ሃይጃክ አድርጎታል። ስለዚህ ይህንን ምርጫ በፍጹም አንቀበልም የሚል ከንክልሽን ያለ ይሄ ምርጫ አስቀድሞ ኢንጂነር ተደርጓል ብልጽግና መቶ በመቶ ለማሸነፍ በሚችልበት አግባብ ላይ ስለዚህ ይህን ውጤት አንቀበለውም፣ ነው አስሩንም የምርጫ ዲሞክራቲክ፣ ፍትሃዊ፣ ነጻ ለማድረግ የሚያስችሉ መስፈርቶች አያሟላም ዓለም አቀፍ ስታንዳርዱ። ባልደራስ ለእውነተኛ ዲሞክራሲ ፓርቲ በአዲስ አበባ ከተማ ሁለተኛ አብላጫ ድምፅ ያገኘ ፓርቲ መሆኑን ገልጾ የምርጫ ህጉ የተመጣጣኝ ውክልና ስርዓት ባለመሆኑ እንጂ በስራ አስፈጻሚ ውክልና ማግኘት የሚቻለውን ድምፅ አግኝቶ እንደነበርና ይህ የምርጫ ስርዓት ፓርቲው የህገ መንግስት ማሻሻያ ከሚያስፈልግበት ጉዳዮች አንዱ መሆኑንም አስታውቋል። ለዲደብልዩ ለተጠናቀረው ዘገባ Saya memuji nama keadis